ነቢዩ ሲራክ እንግዲህ ባለፈው ሳምንት መጨረሻ በሳውዲ አረቢያ ለመጀመሪያ ጊዜ ሴቶች በምርጫ ተካፍለው ነበር። እና ምን ደረሰ የምርጫው ነገር? የምርጫውን በሚመለከት እንግዲህ ለሁለት ሺ አንድ መቶ መቀመጫ ወደ ሀያ ሴቶች የሚሆኑ ተመርጠዋልኝ። በዚህ ለእጩነት የቀረቡ ሰባት ሺ የሚሆኑ ነበሩ። ከሰባት ሺ ዘጠኝ መቶ ሰባ ዘጠኝ አካባቢ ሴቶች ነበሩ። በአጠቃላይ ግን በምርጫው ወደ ሀያ የሚሆኑ ሴቶች ለዚህ ለገበለ መንግስት አስተዳደር ውስጥ እንዲሰሩ ምርጫ ተደርጓል ይህም ከፍተኛ የሆነ ለውጥ ነው በሚል ብዙዎች የመገናኛ ብዙሃን ከፍ ድጋፍ እየሰጡት ነው ያለው። በሳምንቱ መጀመሪያ የሳውዲ አረቢያ ሹራ ምክር ቤት ከኢትዮጵያ የኮንትራት የቤት ሰራተኞችን ማምጣት አለማምጣት ላይ ለመወሰን ድምፅ አሰጣት ስነስርዓት እንዳካሄደ ተነግሯል። ውጤቱ ይፋ ሆነ። እንግዲህ የዚህ የቤት ሰራተኞች በዚህ በሳውዲ አረቢያን ብቻ ሳይሆን በዚህ በአጠቃላይ በአረብ ሀገራት የሚደረገው ወደ ሚዲ ተጀፍ የነበረው የኮንትራት ሰራተኞች አቅርቦት ለሁለት ዓመታት ታግዶ ነበር። የታገደበት ጉዳይ እዚህ ሳውዲ አረቢያ ውስጥ ከዚህ በፊት በአሁን ህገ ህጋዊ አይደለም በተባለው የበፊት መንግስት የሰራበት በነበረ ኮንትራት የመጡ ኢትዮጵያውያን በተለያዩ ሳውዲ ቤተሰቦች ላይ አደጋ ደረሱ በሚል ሰበብ ታግዶ ነበር። ያ ይከፈታል ተብሎ በኢትዮጵያ በኩል የረቂቅ አዋጅ ተዘጋጅቶ ያ ረቂቅን በዚህ በሁለት ሶስት ቀናት ውስጥ በኢትዮጵያ ውስጥ ይዘድቃል ተብሎ በሁለት ሳምንታት ውስጥ ሁሉም ነገር ተጠናቆ መንገዱ ይጀመራል የሚል የኢትዮጵያ መንግስት መግለጫ ሰጠው ነበር ነገር ግን ጉዳዩን በሳኡዲ በኩል ተቀባይነት ያገኘ አይመስልም ስለዚህም ምንድን ነው በሰራተኛ ሚኒስትር ደረጃ ምክክል ይደረግበት የነበረው ጉዳይ ሀሳቡ በሚኒስትሮች ደረጃ የሚደረገው ምክክል ተከፋፍለ ሀሳብ ስለመጣ የተወሰኑትን ሰራተኞች ማምጣት ምጣት አለባቸው፣ ከፍተኛ የሰራተኛ አቅርቦት ችግር አለ በሚል ይሞግታሉ። ሌሎቹ ደግሞ ከዚህ በፊት ያለው በኢትዮጵያ ላይ በተለይ ደግሞ ባሳለፍነው ሶስት ሳምንታት ውስጥ እዚህ ሪያድ አካባቢ አንድ ህፃን ልጅን ልትገድል ሙከራ አድርጋለች ተብላ ደቀፈች ኢትዮጵያዊት ጉዳይ ብዙዎች ሳውዲዎችን ከፍተኛ ስጋት ላይ ጥሏቸው ስለነበረ በዛ ምክንያት አይምጡ የሚለውም ሌላ ድምጽ ሆኖ መስማማት ባለመቻላቸው በሚኒስትር ደረጃ ጉዳይ ወደ ሳውዲ አልሹራ ምክር ቤት ወይም ወደ ከፍተኛው ህግ አውጪ የፓርላማ ተመርቶ ስለነበር ያም ቢሆን ግን በዚያው ፓርላማው በያደረገው ውይይት የአረብ ሀገራት የሚገኙ ሰራተኞችን ለመቅጠር እንጂ ኢትዮጵያውያንን ስፔሲፊክ አድርገው አልተወያዩም። እዛ ውስጥ የነበሩ አንዳንድ መረጃዎች እንደጠቆሙት ግን ለውይይት ቀርቦ እንደነበር ነገር ግን ወደዚህ ሀገር ለስራ ስምሪት የሚመጡትን በሚመለከት የተወሰኑ መሟላት ያለባቸው ለምሳሌ ስልጠናን በሚመለከት፣ የትምህርት ደረጃን በሚመለከት እና አንዳንድ ቅድመ ዝግጅቶችን እንደ ቅድመ ሁኔታ ተቀምጠው በኮንትራቱ ዙሪያ አስፈላጊው ነገር እንዲደረግ ትእዛዝ መ ተላለፉ እንሰምቻለሁ። ያ እንዲሆን ግን ኦፊሻል የተነገረ በአደባባይ እየተነገረ ነገር የለም። ነብዩ ሲራክ ከጅዳ ሳውዲ አረቢያ ለሰጠህን ማብራሪያ አመሰግናለሁ። አመሰግናለሁ አዜብ።